ጤና ስጥልኝ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለት ሰኞ የካቲት 15 2013 ዓም የጋቢና ቬ መሰናደው ጀምሯል ። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ተቀማጭነቱ በሰሜን አሜሪካ የሆነው ኢትዮ ግሎባል አርትስ ከያሬዲዮ ሙዚቃ ትምህርት ቤት ጋር በመተባበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሳተፉበት ዜማ ፍለጋ የተሰኘ ድምፃውያን ውድድር ማዘጋጀቱን አስታወቀ። የተለያዩ ዓለም ላይ የተሰደዱ ኢትዮጵያውያን ዘፋኞች፣ ጥበብ ባለሙያዎች አሉ። ስለዚህ ዋናው የኢትዮ ግሎባል ፍላጎት እነዛን የጥበብ ሰዎች ፈልጎ ማግኘትና አንድ እንኳን በአመት አንድ ባለ የጥበብ ሰው ማድረግ ነው። የሰማችሁት ከሙዚቃ ውድድር አዘጋጆች መካከል አንዱ የሆነው አርቲስት ቴዎድሮስ ለገሰን ነው። በዚህ እጅግ ብዙ የጥበብ ባለሙያዎችን እንደሚያሳተፍ በሚጠበቅ የሙዚቃ ውድድር ዙሪያ ሰፋ ያለ ዘገባ ይኖረናል። ከአፍሪካ የቴክኖሎጂ የፈጠራ ስራዎችን የተመለከተ ጥንቅርም አለን። በተጨማሪም ሳምንቱ በስፖርት ውስጥ እንዴት እንዳለፈም እንቃኛለን። የሙዚቃ ምርጫም ይኖረናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ስመኝሽ የቆየ ለዜናዎቹ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ በመሆን ነው። አሁን ለዜናዎቹ ከስመኝሽ የቆየ ጋር እተዋችኋለሁ። አመሰግናለሁ። ኤደን በአባላቱ ላይ እየደረሰ ነው ባለው እስራትና የቢሮዎች መዘጋት ምክንያት ለምርጫ ተሳትፎ ላይ እንቅፋት እየተደቀኑበት እንደሆነ የኦሮሞ ነጻነት ግንባር ገልጿል። የኦሮሞ ነጻነት ግንባር በመጪው ምርጫ ይሳተፍ አይሳተፍ እንደሆን እስካሁን ሳያሳውቅ የቆየ ሲሆን ተፈጥረውብኛል የሚሏቸው ማነቆዎች ከተፈቱለት በምርጫው ለመሳተፍ እንደሚፈልግ አቶ ዳዊድ ይብሳ ገልጸዋል። የኦሮሞ ነጻነት ግንባር በአመራር ውስጥ ተፈጥሮ የነበረውን አለመግባባት ለመፍታት ጠቅላላ ጉባኤ እንዲጠራ ብሔራዊ የምርጫ ቦርድ ቀደም ሲል ማሳሰቢያ ሰጥቶ የነበረ ቢሆንም ግንባሩ ግን የቢሮዎቹ መዘጋትና የአባላቱ መታሰር ጉባኤውን ለማዘጋጀት እንቅፋት እንደሆኑበት ሲገልጽ ቆይቷል። በዲሞክራሲያዊት ኮንጎ ሪፐብሊክ የጣሊያን አምባሳደር ምስራቅ ኮንጎ ጉዞ ላይ እንዳሉ በአጥቂዎች መገደላቸው ተነገረ። የጣሊያን ኤምባሲ ባወጣው መግለጫ አምባሳደር ሉካ አናስታዚያ ከተባበሩት መንግስታት ድርጅት የኮንጎ አረጋጊ ተልዕኮ ጋር በአጀብ በመጓዝ ላይ ሳሉ በምስራቅ ኮንጎዋ ጎማ ከተማ አቅራቢያ ባደፈጡ አጥቂዎች እንደተገደሉ አመልክቷል። አብሯቸው የነበረ ጠባቂ ወታደርም ተገሏል። ሮይተርስ የቪሩንጋ ብሔራዊ ፓርክን ጠቅሶ ሲዘግብ አምባሳደሩ የተገደሉት በጥበቃ አጀብ ይጓዙ በነበሩት መኪናዎች ላይ ጠለፋ ለመፈጸም በሞከሩ አጥቂዎች እንደሆነ ገልጿል። የኢቦላ ወረርሽኝ ምዕራብ አፍሪካ ሀገሮች ውስጥ እንዳይስፋፋ ለመከላከል የሚውል ዘጠኝ ነጥብ አራት ሚሊየን ዶላር እርዳታ እንዲሰጠው ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ተማጽኖ አቀረበ። ገንዘቡ ጊኒ፣ ላይቤሪያ፣ ኮት ዲቫር ማሊ፣ ሴኔጋልና ሲራሊዮን ውስጥ የበሽታውን ስርጭት ለመከታተልና ለህብረተሰቦቹም ስለ ኢቦላ የግንዛቤ ማስጨበጥ ስራ ለመስራት እንደሚያስፈልግ መሆኑን ያስታወቀው። ኢቦላ ድንበር አያውቅም ያሉት የቀይ መስቀልና ቀይ ጨረቃ ፌዴሬሽን የአፍሪካ ዳይሬክተር መሐመድ ሞይኔር የጊኒ ሰዎች ከጎረቤት ሀገሮች ማህበረሰቦች ጋር ባላቸው የተቀራረበ ማህበራዊ፣ ኢኮኖሚያዊና ባህላዊ ትስስር ምክንያት በሽታው ወደ ላይቤሪያ፣ ኮት ዲቫር ና ሴራሊዮን ብቻ ሳይሆን ወደ ሌሎች ሀገሮችም ሊዛመት የሚችል በመሆኑ በከፍተኛ ደረጃ የሚያሳስብ ነው ብለዋል። የታንዛኒያ ፕሬዚዳንት ጆን ማጉፉሊ ሀገራቸው የኮቪድ-19 ወረርሽኝ ትግል ላይ መሆኗን ትላንት አምነዋል። ታንዛኒያ ባለፈው አመት ጸዳዊ ወራት ላይ አምስት መቶ የቫይረሱ ተያዦች መገኘታቸውንና ሀያ ሰዎች መሞታቸውን ካስታወቀች ወዲህ ስላለው ይዞታ ሪፖርት አቅርባ አታውቅም። ፕሬዝዳንቱም በሀሰት ሀገራችን ከኮሮና ቫይረስ ነፃ ነች፣ ቫይረሱን በጸሎት ድል እናደርገዋለን ሲሉ ቆይተዋል። በአሁኑ ወቅት ግን በሀገሪቱ የመንግስት ባለስልጣናትን ጨምሮ በርካታ ሰዎች በኮቪድ ሳቢያ ለኅልፈት እየተዳረጉ መሆናቸው እየተነገረ ነው። ባለፈው ሳምንት የከፊል ራስ ገዟ የዛንዚባር ምክትል ፕሬዝዳንት የሞቱ ሲሆን ፓርቲያቸው ኮቪድ-19 ታመው እንደነበር አስታውቋል። ባለፈው ቅዳሜ የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ታንዛኒያ በሽታው መኖሩን መካዷ እጅግ አሳሳቢ መሆኑን ገልጸው ስለ ወረርሽኙ ይዞታ ሪፖርት ማውጣት እንድትጀምር መረጃዎችንም እንድታጋራ ጠይቀዋል። ወደ አጎራባች ሀገሮች የሚጓዙ ዜጎቿ ላይ ቫይረሱ እየተገኘ መሆኑንም ጠቅሰው ይህ የሚያስገነዝበው ሀገሪቱ የራሷንም የሌሎችንም ሀገሮች ዜጎች ደህንነት ለመጠበቅ ጠንከር ያለ እርምጃ መውሰድ ያለባት መሆኑን ነው ብለዋል። ይህን ተከትሎ ትላንት የሀገሪቱ ፕሬዚዳንት ማጉፉሊ ህዝቡ የአፍና አፍንጫ ማስክ እንዲ እንዲጠቀም አሳስበዋል። ሆኖም በሀገር ውስጥ በተሰራው ማስክ ብቻ ተጠቀሙ ሲሉ መክረዋል። የታንዛኒያው ፕሬዚዳንት ደጋግሞ በውጭ ሀገር የሚሰራ ምርት ክትባቶችንም ጭምር አላምንም ማለታቸው ይታወሳል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ለህልፈት የተዳረጉ ሰዎች ቁጥር ግማሽ ሚሊየን ሊደፍን መቃረቡን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አመለከተ። ፕሬዚዳንት ጆ ባይደን ይህን አስመልክተው ዛሬ ማታ በዋይት ሀውስ ንግግር ያደርጋሉ። በማስከተልም የወረርሽኙን ሰለባዎች ለማሰብ የሻማ ማብራትና የህሊና ጸሎት ስነስርዓት ይከናወናል። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ ትላንት ለሲኤንኤን ቴሌቪዥን በሰጡት ቃለ ምልልስ በሀገራችን ታሪክ በመተንፈሻ አካላት ህመም ይህን ያህል ሰው ያለቀበት አስከፊ ምዕራፍ ወደፊት ለዘመናት ሲወሳ ይኖራል ብለዋል። ዘ ኒውዮርክ ታይምስ ጋዜጣም በትላንት እሁድ እትሙ የፊት ለፊት ገጽ ላይ አምስት መቶ ሺህ ነጥቦችን በመደርደር የወረርሽኙን ሰለባዎች አስቧል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽ ቆየን፣ ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። ለዕለቱ ዓብይ ወዳደረግነው ርዕስ እንሻገር። ተቀማጭነቱ በሰሜን አሜሪካ የሆነው ኢትዮ ግሎባል አርትስ ከያሬድ የሙዚቃ ትምህርት ቤት ጋር በመተባበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚያሳትፍ ዜማ ፍለጋ የተሰኘ የድምፃውያን ውድድር ማዘጋጀቱን አስታወቀ። የታዋቂው አሜሪካዊ ዘፋኝ ኤኮን ባለቤት የሆነችው ሮዚ ንጉሴን ጨምሮ ስድስት ኢትዮጵያውያን ያቋቋሙት ይህ ውድድር በድረገጽ እና በአካል የሚካሄድ ሲሆን አሸናፊው አሜሪካን በሚገኘው ኢንትሪግ ሪኮርድስ አልበሙን እንዲሰራና በተለያዩ የአሜሪካ ግዛቶች የኮንሰርት ስራዎችን እንዲያቀርብ ግብዣ ይደረግለታል። ስመኝሽ የቆየ ኢትዮጵያውያንም በኢንተርኔት የሚያሳተፈው አለም አቀፉ የሙዚቃ ውድድርን ካዘጋጁት አንዱ የሆነውን አርቲስት ቴዎድሮስ ለገሰን አግኝታ አነጋግረዋለች። እንደሚከተለው ይቀርባል። በቅድሚያ እስኪ ኢትዮ ግሎባል አርትስ የሚባለው ድርጅት አስተዋውቀን፣ መቼ የትና ለምን አላማ የተቋቋመ ድርጅት ነው? ኢትዮ ግሎባል አርትስ የተቋቋመው በዚህ በሰሜን አሜሪካ ነው። አባላቶች አሉት። ባለቤቶችም ናቸው። ከካሊፎርኒያ፣ ከአትላንታ፣ ከዴምቪ እና ከካናዳ ነን። እንግዲህ እነዚህ ሰዎችን ሁሉ የተሰባሰብንበት ዋና አላማ ደግሞ ኢትዮ ግሎባል አርትስ በሚባል ተሰባስበን ጥበብን ፍለጋ በሚል አሁን ዓለም አቀፍ ደረጃ ላይ የመጣውን የኮቪድ ምክንያት በማድረግ ሁላችንም ቤት ውስጥ በመቀመጥ እስኪ ለጥበብ የሚሆን አንድ ስራ በቨርቹዋል የሚሰራ ስራ ክሬት እናደርግ እና አንድ ባለሙያ እንፈልግ፣ በተለያዩ ሙያዎች ውስጥ ያሉ ግን አንድ ባለሙያ እንኳን በአመት ብናወጣ ብለን ተነጋገርን። ከዛ በኋላ ይህንን ኢትዮ ግሎባል አርትስ የሚባለውን ድርጅት አቋቋምን። በቨርቹዋል አማካኝነት የሙዚቃ ውድድር፣ የኮሜዲ ውድድር፣ የአጭር ፊልም ውድድር እና የፋሽን ሾው እና የተለያዩ እያደጉ የሚሄዱ የተለያዩ የጥበብ ስራዎችን በቨርቹዋል አማካኝነት አለም ላይ ላሉ ኢትዮጵያውያን እና ትውልድ ኢትዮጵያውያን በሙሉ ፈጠር ነው። የመወዳደሪያ መስክ ነው። በሙዚቃ ብቻ ሳይሆን የተለያዩ ዘርፎች በተለያዩ ባላቸው ተሰጠ መወዳደር እንደሚችሉ ገልጸልና ሰዎች ሲመዘገቡ ራሱ የሚሰጣቸው ዘርፍ የተለያየ ክፍል አለው ወይስ በምን መልኩ ነው? ግልጽ ለማድረግ ያክል አሁን የተከፈተው የሙዚቃው የዘፈኑ ውድድር ነው። ግን ያኛውንም ተመዝግበው እኔ የምወዳደረው በዚህ ነው ኖት የሚሰጡበት አለ። ከአስራ አምስት ቀን በኋላ የኮሜዲውም የፊልሙም ይከፈታል። ያን ጊዜ ሁሉም ላይ መመዝገብ የሚፈልጉበት ውድድር ላይ መመዝገብ ይችላል። አንድ ሰው ከኢትዮጵያም ሆነ ከየትኛውም ዓለም ክፍል መወዳደር የሚፈልግ ሰው ማድረግ የሚገባው ነገር ምንድን ነው? በመጀመሪያ አንድ ሰው ለመወዳደር ኢትዮ ግሎባል አርትስ ዶት ኮም ዌብሳይታችን ላይ ገብቶ ሬጅስተር ያደርጋል። ከዛ በኋላ ኮንፈርሜሽን ይላክለታል ኢሜሉ ላይ። ከዛ ያንን ኢሜል መልሶ ይልካል። ያን ጊዜ የሁለት ደቂቃ በድምፅ የተቀዳ ሙዚቃ በቪዲዮ ላክልን ይባላል። እሱን ይልካል። ከዛ በኋላ ረጅስተር አድርጓል። ያ ነው የመጀመሪያ ውድድሩ። የሁለት ደቂቃ የድምፅ ውድድር ነው። ከዛ እሱን ማለክ ማለፍ ከቻለ ወደ ሰማንያው ወደ አርባው ወደ መጨረሻ ውድድር ይቀጥላል ማለት ነው። ስለዚህ የተላኩት ሁሉም ቪዲዮዎች ኢንተርኔት ላይ ይለቀቃሉ። አዎ ሁሉም ይለቀቃሉ። ህዝብ ይዳኛቸዋል። የያሬድ ሙዚቃ ቤት ዳኞቻችንም ለዚህ ሙያ የተዘጋጁ ሰዎች አሉን። በእነሱ አማካኝነት ወደሚቀጥሉት ዙር የሚያልፉት ደግሞ ወዲያውኑ በኢሜላቸው ስላለን ማማ እንዳለፈ ማማ እንደወደቀ ይላክላቸዋል ውስጥ በበይነ መረብ አማካኝነት ወይም በቨርቹዋል የሚካሄድ ውድድር ነው። ኢንተርኔት በስፋት ላይኖር ላይገኝባቸው የሚችሉባቸው ቦታዎችም ሊኖሩ ስለሚችሉ ምናልባት ኢትዮጵያውያን ተወዳዳሪዎች በዚህ ላይ እንዲሳተፉ እንዴት ነው የምታበረታቱት? በሁለትና ሶስት መንገድ ኢትዮጵያውያን ተወዳዳሪዎችን ለማገዝ የሞከርንበት መንገድ አለ። አንደኛው ከተመዘገቡ በኋላ በቀላሉ ኢንተርኔት ላይ ሙዚቃቸውን መላክ ካልቻሉ እዛው አገር ላይ በምንከፍተው ቢሮና ስልክ ቁጥር እናስቀምጣለን እዛ ሄደው ዘፈናቸውን መቅረጽ ይችላሉ፣ ይቀረጽላቸዋል። ስቱዲዮ አለን፣ ለዚህ ስራ የተዘጋጃለን። እንዲሁም ብቻችን አደለም የምንሰራው የአሬድም አብሮን በዳኝነትም ስራዎችን በማማከርም ሙሉ ለሙሉ ከእኛ ጋር አብሮ ነው የሚሰራው። የአሬድ ሙዚቃ ቤትም እንደገና እኛ በምንከፍተው ስቱዲዮም ሄደው መቀረጽም ሙዚቃቸውንም መላክ ይችላሉ። ከእንደገና ደግሞ ክፍለ ሀገር ያሉ ገጠር ያሉ ሰዎች መወዳደር ቢፈልጉ በየክፍለ ሀገሩ ላይ ያሉትን ባህል ክፍሎችን አነጋግረን እነዚህን ተወዳዳሪዎች የሚረዱበትን መንገድ ለመፍጠር እንሞክራለን። ምዘናውስ እንዴት ነው የሚሆነው? በምን መልኩ ነው ተወዳዳሪዎቹ የሚለዩት? ቅድም እንደነገርኩት ይህንን ስራ የምንሰራው ሙሉ ለሙሉ ከያሬድ ሙዚቃ ቤት ባለሙያዎች ጋር ነው፣ መምህራኖች ጋር ነው፣ የሙዚቃ ባለሙያዎች ጋር ነው እና በደንብ እውቀት ያላቸው ዳኞች በዚህ ሙዚቃ ላይ አንጋፋ የሚባሉ አስተማሪዎች የሚሳተፉበት ውድድር ነው። በዛ ላይ ደግሞ እንደገና የህዝብ ድምፅ ያስፈልገዋል። አንድ ተወዳዳሪ ወደሚቀጥለው ውድድር ለማለፍ እና ዳኞቹ፣ ህዝቦቹ አንድ ላይ በመሆን ነው የሚሳተፉት። ምን ያክል ተወዳዳሪዎች ይሳተፋሉ? እንግዲህ የተለያዩ ዙሮች ይኖሩታል ውድድሩ። በመጀመሪያው ዙር ምን ያክል ተወዳዳሪዎች ናቸው የሚመዘገቡት? አሁን ለመጀመሪያው ውድድር ክፍት የሚሆነው ለአራት መቶ ተወዳዳሪዎች ነው። እንግዲህ የምዝገባው ቁጥር አሁን እንኳን መመዝገብ የጀመሩ ሰዎች አሉ እና በአንድ ጊዜ ዛሬ በተለቀቀ ማስታወቂያ ወደ መቶ ሰው ተመዝግቧል። እና ውድድሩ በጣም ከሰፋ የተወሰነ ልንጨምርላቸው እንችላለን። ግን አቅዳችን አራት መቶ ነው። ከዛ በኋላ ወደ መቶ ከዛ በኋላ ወደ ሰማንያ ና አርባ ሲሄድ ወደ ኢትዮጵያ ሄደን በአካል የሚወዳደሩበትን አጋጣሚዎች እንፈጥራለን። ግን ስቲል ኢትዮጵያ ውስጥ መግባት የማይችሉ ሰዎች ካሉ ወይንም በተለያየ አጋጣሚ ኢትዮጵያ ውስጥ እስከ መጨረሻው ኢትዮጵያ ውስጥ መገኘት ባይችል አንድ ሰው እስከ መጨረሻው ድረስ ሙዚቃውን በቨርችዋል በኢንተርኔት በመላክ እስከ ውድድሩ ፍጻሜ መሄድ የሚችል ነው። በቀጣዩ ዙር፣ ሁለተኛው ዙር አዲስ አበባ ላይ በአካል የሚደረግ ነው ብለሃል እና ከመላው ዓለም የተመረጡ አዲስ አበባ ገብተው መወዳደር የሚችሉ ወጫቸው በማን ነው የሚሸፈነው? በዚህ ውድድር ላይ ኢትዮጵያ ሄዶ መወዳደር ግዴታ አይደለም። አላማችን በቨርቹዋል ሰው ካለበት ቦታ ሆኖ እስከ መጨረሻው ድረስ ውድድሩን መሳተፍ የሚችልበት ፕላትፎርም ነው የተፈጠረው። ስለዚህ ግዴታው አይደለም። ውድድሩን ግን መጥቼ እወዳደራለሁ ካለ በራሱ ወጪ መጥቶ አርባዎቹ ተወዳዳሪዎች ኢትዮጵያ ላይ ስለሆነ የሚወዳደሩ ቶ መወዳደር ይችላል። አይ፣ አልችልም እኔ አቅም የለኝም፣ በቨርቹዋል ግን እስከ መጨረሻ መወዳደር እችላለሁ የሚል ሰው ካለ እስከ መጨረሻው ድረስ በቨርቹዋል ሙዚቃውን እየላከ የውድድሩ አሸናፊ እስከመሆን ሊደርስ ይችላል። ታዋቂው ዘፋኝ የኤኮን ባለቤት ሮዚና ንጉሴ የምትመራው ኢንትሪግ ካምፓኒ ተሳታፊ ሆኖ ተጠቅሷል። እና በምን መልኩ ነው በዚህ ውድድር ላይ የኢንትሪግ ካምፓኒ ወይም የሮዚና ተሳትፎ? እዚህ ውድድር ላይ አሸናፊ የሚሆነው ተወዳዳሪ መጨረሻ ላይ አልበም እንዲሰራ ነው። እኛም እንፈልግ የአሜሪካን ቪዛ ከተሳካለት ሙሉ ለሙሉ ሙዚቃ ኢትዮጵያ ካለቀ በኋላ የመጨረሻ ሪከርዲንጉን በሮዚና ስቱዲዮ አትላንታ ላይ መጥቶ አሸናፊ ይቀረጻል። በዛውም በዚሁ በሮዚና ስቱዲዮ አማካኝነት አሜሪካ ላይ ቱር እንዲያደርግ እናመቻችለታለን ማለት ነው አሸናፊው። ኢትዮጵያ ውስጥ የመጀመሪያ ጊዜ አይደለም እንደዚህ አይነት ውድድሮች ሲዘጋጁ፣ ይዘታቸው ተመሳሳይ የሆኑም ውድድሮች ኢትዮጵያ ውስጥ ይዘጋጃሉ። ይሄኛው ደግሞ ለየት ባለ መልኩ ዓለም አቀፍ ውድድር ነው እና ያለው ፋይዳ ምን ይመስላል? በተለይ ተሰጥኦ ያላቸውን ሰዎች በማውጣት ረገድ የሮዚና ስቱዲዮ ኢንተርናሽናል ነው። ኢንተርናሽናል ፕሮዲሰር ነኝ። ስለዚህ ኢንተርናሽናል ዘፋኝ የመሆን ምድል ሁሉ አጋጣሚው ሊኖር ይችላል። ከዛ ባሻገር ትልቁ ነገር፣ ለየት የሚያደርገው ነገር ይሄ ውድድር እዛው ባሉበት መሆናቸው አሁን ለምሳሌ ናይሮቢ ላይ ያለ አንድ ስደተኛ ድምፃዊ ሆኖ ዘፋኝ ሆኖ የተሰደደ ሰው ሊኖር ይችላል። ግን ይሄ ቨርቹዋል ውድድር በመካሄዱ እስከ መጨረሻው ድረስ አሸናፊ ሆነው እንደገና የሚወደውን ሙያ ሊቀላቀል ይችላል። የተለያዩ አለም ላይ የተሰደዱ ኢትዮጵያውያን ዘፋኞች፣ የጥበብ ባለሙያዎች አሉ። ስለዚህ ዋናው የኢትዮ ግሎባል አርቲስት ፍላጎት እነዛን የጥበብ ሰዎች ፈልጎ ማግኘትና አንድ እንኳን በአመት አንድ ባለ የጥበብ ሰው ማድረግ ነው። እሺ፣ እንግዲህ አርቲስት ቴዎድሮስ በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዜር ይስጥልኝ። መኝሽ፣ የቆየንና እንግዳዋን አርቲስት ቴዎድሮስ ለገሰን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኤ መሰናዶን ነው። በኮቪድ አስራ ዘጠኝ ምክንያት ይህንን መርሃ ግብር የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ ደግሞ እንለፍ። ሁለት ኬንያውያን የፈጠራ ባለሙያዎች ከአእምሮ ትእዛዝን በመቀበል ስራን መከወን የሚችል ሰው ሰራሽ የሮቦት ክንድ መስራታቸውን አሶሽየትድ ፕሬስ ከሰሞኑ ዘግቧል። ዘገባውን እንደሚከተለው አቀርብላችኋለሁ። ሁለቱ ኬንያውያን ወጣቶች የሰሩት አንጸባራቂው የሮቦት ክንድ ከግዙፉ የፊልም ኢንዱስትሪ ማርቭል የሳይንስ ልቦለድ ፊልም ላይ የተቀዳ ይመስላል። ይሁንና የፈጠራ ስራው በኬንያ የሚገኙ አካል ጉዳተኞች ላይ ተግባራዊ የሆነ ጠቀሜታ አለው። የነርቭ እንቅስቃሴን የሚያዳምጠው ጭንቅላት ላይ የሚጠለቀው ክፍል የኤሌክትሪክ ሞገድን በማፍለቅ የሮቦት ክንዱን እንቅስቃሴ ይቆጣጠራል። ኬንያውያኑ የፈጠራ ባለሙያዎች ዴቪድ ጋቱ እና ሞሰስ ኬንያ ይህን ሰውሰራሽ ክንድ ለመስራት የሚበቃ ገንዘብ ስለሌላቸው የወዳደቁ የኤሌክትሪክ እቃዎችንና ተመልሰው በጥቅም ላይ የዋሉ እንጨቶችን እንደ ግብአት ተጠቅመዋል። የሰሩት ክንድም ወደ ላይና ወደ ታች እንዲሁም ወደፊት መሰንዘር ይችላል። ከፈጠራ ባለሙያዎቹ አንዱ የሆኑ ዴቪድ ጋቱ ስለ ሰው ሰራሹ እጅ ተግባር እንዲህ ያስረዳል። ሳናና ፓሪምፖ ባይሮቦቲክ ሃንድ ፕሮስቴቲክ ይሄ ፈጠራ የላይኛው የክንድ ክፍልን ከአእምሯችን ምልክቶችና ትዕዛዝን በመቀበል እንደ ፍላጎታችን እንዲታዘዝ የሚያደርግ ነው። የሕይወት መሰል ሮቦት እጁ የአእምሮ ትዕዛዞችን በማጣራት ወደ ኤሌክትሪክ ሞገድነት በመቀየር አጉልቶ በማውጣትና ኃይል በመስጠት የተጠቃሚውን ትዕዛዝ በተግባር ላይ ለማዋል ማስተላለፊያዎቹን ይገፋቸዋል ማለት ነው። በኬንያ ከአንድ ሚሊዮን በላይ አካል ጉዳተኞች ይገኛሉ። አብዛኞቹም በፖሊዮ እና በሌሎች አደጋዎች ምክንያት ክንዳቸውን አጥተዋል። በአፍሪካ አካል ጉዳተኞች ከጉዳታቸው በላይ እንደተረገሙ እየተቆጠሩ ከማህበረሰቡ ይገለላሉ። የሰው ሰራሽ ክንዶች ታዲያ የእንቅስቃሴ ነጻነትን ብቻ ሳይሆን በማህበረሰቡ ዘንድ ተቀባይነታቸው እንዲጨምርም ሊያግዙ ይችላሉ። ጋቱ ይሄ ፈጠራ አካል ጉዳተኞቹ ራሳቸውን እንዲችሉም ይረዳል ይላል። ይህን መሰል ሮቦት ለመስራት የፈለግነው ክንዳቸውን ያጡ አካል ጉዳተኛ ሰዎችን ለማገዝ ካለን ፍላጎት የተነሳ ነው። ዋናው ዓላማችንም እነሱን የሚያግዝ አንድ ነገር በማበርከት በሰዎች ላይ ሸክም ሳይሆኑ ራሳቸውን እንዲችሉ ለማድረግ ነው። ኪኒዩና ጋቱ በአካባቢያቸው የአካል ጉዳተኞችን ችግር እያዩ እንዳደጉና ይህንን ለማቅለል እንደሚሰሩ ይናገራሉ። ሞሰስ ኪኒዩ በዚህ ጉዳይ ላይ ይሄን ይላል በከተማችን እና በየመንደሩ አካል ጉዳተኞችን ስናይ የዕለት ተዕለት የሕይወት እንቅስቃሴዎችን ለማድረግ ይቸገራሉ። የኬንያ የአካል ጉዳተኞች ማህበር ዋና ኃላፊ ዴቪድ ጊትሽሙ ይሄ የሮቦት ክንድ አካል ጉዳተኛ ግለሰቦችን ማገዝ ብቻ ሳይሆን በሰው ሰራሽ ክንድ የፈጠራ ስራዎችም ላይ አብዮት ያመጣል ይላል። ይህን መሰል ሰው ሰራሽ እና ቴክኖሎጂ ምጣኔ ሀብትን ለማጎልበት ብቻ ሳይሆን በምርቱም ረገድ በህዝቡ ዘንድ ተቀባይነት እንዲኖር ያግዛል። በጣም ትልቅ ባለመሆኑ በቀላሉ አካል ጉዳተኞች ሊቆጣጠሩት ይችላሉ። እጃቸውን ያጡት ሰዎችን መልሶ ለማቋቋምና ለማገዝም እጅግ ትልቅ ሚና ይኖረዋል። ኬንያና ጋቱ ሰው ሰራሽ ክንዱን በብዛት ለማምረት የሚያስችል አቅም የላቸውም። ነገር ግን ይሄ ክንድ በሰፊው ቢመረት ግለሰቦችን ብቻ ሳይሆን የሀገሪቱን ምጣኔ ሀብትም እንደሚያግዝ ይናገራሉ። ለአሶሺየትድ ፕሬስ ዘገባ አደን ገረመው ከዋሽንግተን ዲሲ። በአማራ ክልል ፈጣን ምላሽ የሚሰጥ አመራር ባለመኖሩ ክልል ውስጥ እየሰሩ ያሉ ባለ ሀብቶች ስራ ለመጀመር መቸገራቸውን ገልጸዋል። ክልል ውስጥ አስተማማኝ ሰላም መኖሩን የጠቆሙት ርዕሰ መስተዳደር አገኘው ተሻገር መዋለንዋይ አፍሳሽ ባለ ሀብቶችን የሚያጉላሉ የመንግስት የስራ ኃላፊዎችን አስጠንቅቀዋል። በአማራ ክልል የኢንቨስትመንት እንቅስቃሴ እያጋጠሙ ያሉ ችግሮችን ለመለየትና የመፍትሄ አቅጣጫዎችን ለማስቀመጥም የፌዴራል የክልልና የዞን ከፍተኛ የሥራ ኃላፊዎችና ባለሀብቶች ባህር ዳር ላይ ተወያይተዋል። አስቴር ምስጋናው ዝርዝሩን ይዛለች። በኢትዮጵያ ወደ ሁለት ሚሊዮን የሚጠጉ ዜጎች በመንግስት ተቋማት ውስጥ ተቀጥረው እንደሚሰሩ መረጃዎች ያመላክታሉ። ይህ አገልግሎት ሰጪ ሰራተኛም በስራው ተገልጋይን እያረካ አለመሆኑን በጥናት መረጋገጡን በሰላም ሚኒስቴር የአስተዳደር ድጋፍ ዋና ዳይሬክተር አቶ መብራቱ ካሳ ሰሞኑን በተዘጋጀው የመንግስት አገልግሎት ዘርፍ ማህበረሰብ ተኮር ውይይት ላይ ተናግረዋል። ጥናቶች ተካሂደዋል። የሲቪል ሰርቪስ ኮሚሽን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሰፊ ጥናት አካሂደዋል። አጠቃላይ በመንግስት አገልግሎት ዘርፍ ያሉ ቆ ችግሮች ምንድናቸው? ለችግሮቹ መንስኤዎቹ ምንድናቸው? ምን መፍትሄ እናስቀምጥ? የሚል ሰፊ ጥናት አስቀምጧል። ይህን መነሻ በማድረግ የሲቪል ሰርቪስ ኮሚሽን የ10 ዓመት ሮድማፕ አዘጋጅቷል። ከሮድማፑ አንዱ የመንግስት አገልግሎት ማሻሻል የሚል አንድ ፒላር ነው። የውይይቱ ተሳታፊ በባህር ዳር ዩኒቨርሲቲ የአስተዳደር ጉዳዮች ምክትል ዳይሬክተር አቶ ገደፋው ሽፈራውም የአቶ መብራሃቱን ሀሳብ አጠናክረው አንጸባርቀዋል። መብራት ይጠፋል፣ በዚህ ቀን ይስተካከላል ይባላል ወይ ደግሞ ውሃ ይጠፋል፣ በዚህ ቀን ይስተካከላል ይባላል። ማህበረሰብ አገልግሎት የምንሰጥባቸው ተቋማት ለማህበረሰቡ በትክክል ተደራሽ እየሆኑ አይደለም ነው እሱም ብቻ አይደለም። በነገራችን ላይ አንደኛ አገልግሎታቸው ይቋረጣል፣ ሁለተኛ ህብረተሰቡ ጥያቄ ሲያነሳ ቶሎ እየተስተናገደ አይደለም። በርካታ ጊዜ ማመላለስ አለ፣ በርካታ ጊዜ አለመስተካከል አለ። ቃል ይገባል፣ ቃሉ አይፈጽም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር እየሆነ ያለው አንዱ ይሄ ነው፣ ነው እየተነሳ ያለው ሰላም እንዳይኖር በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር እያደረገ ያለው አንዱ የአገልግሎት የምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን የምናንገላታበት መንገድ ራሱ ችግር እየፈጠረ ነው። አሁን ሀገሪቱ ካለችበት ችግር እንድትወጣ ግልጽነት ያለው አሰራር መስፈን እንዳለበት የባህር ዳር ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ ወይዘሮ አስራት ሙጨ መክረዋል። ምሳሌ ልንገርሽ፣ የመታወቂያ አሰጣጥ አሁን በአብዛኛው ተቋም ስቴጅ ካልጉቦ አይሰራም። እንዲ ትንሿ ልንገርሽ ነው። እቺ መታወቂያ አሰራር ግን ከሁሉም ላይ በሲስተም ብትዘረጋና ያቺ መታወቂያ ሁለት ዓመት የቆየ ነው ይህን ነው ይህን ነው የሚለው ክራይቴሪያ ከዛ ላይ ከተሞላ አንቺ መጣሽ ማንም ሳይል ያችንን ከሲስተሙ ኦን ተደርጋ ወጣ ትሰጥሻለች ማለት ነው። የአሰራር ግልጸኝነት መፈጠር አለበት ነው። በሌላ ሶስተኛ ወገን ደላላ ከሚሰራው ራሱን ከፍሎ ከሚያሰራው ልንቀንስ እንችላለን ይሄ ጠያቂና ተጠያቂነት ግን መኖር አለበት። በመንግስት አገልግሎት ሰጪ ተቋማት የአሰራር ግድፈት መኖር ህዝብና መንግስት እንደሚቃቀር ያጠናው የሰላም ሚኒስቴር በመላ ሀገሪቱ ማህበረሰብ ተኮር ውይይት እያደረገ ይገኛል። ፓርቲና መንግስትን መነጣጠል የቀጣይ ትኩረት አቅጣጫ እንደሆነ ነው አቶ መብራቱ የተናገሩት። በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ በግብርና ሴክተር ያለው፣ በንግድ ሴክተር፣ በገቢ መሰብሰብ ሴክተር ያለ እያንዳንዱ ያነጡ ስምንት ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻልም፣ በህዝብና በመንግስት መካከል መተማመን መፍጠር አይችልም። ስለዚህ የመንግስት ተቋማት ውጤታማ እንዲሆኑ፣ ቀልጣፋ አገልግሎት እንዲሰጡ፣ ዜጋውን ያከበረ አገልግሎት መስጠት እንዲችሉ፣ የመንግስት ሰራተኛው ለራሱ ሰላማዊ ሆኖ ሌሎችን ለማገልገል ለሚያገለግለው ህዝብ ተገቢውን ክብር የሚሰጥ በትህትና የሚያገለግል የመንግስት ስርዓት መፍጠር አለበት። መንግስታት ሊለዋወጡ ይችላሉ። የፖለቲካው ስርዓት ሊለዋወጥ ይችላል። የመንግስት ተቋማት ግን ዘላቂና ዘላቂ ብቻ መሆን አለባቸው ና ይህንን ለማድረግ አንዱ ገለልተኛ ነፃ የሆነ የመንግስት ተቋም የመገንባት የትኩረት አቅጣጫ ይዞ ሲቪል ሰርቪስ በዚህ መንገድ ሰፊ ስራ እየሰራ ነው ያለው። ሁለተኛው ነፃና ገለልተኛ የሆነ የመንግስት ተቋም ከማንኛውም ጣልቃ ገብነት ነፃ የሆነ መንግስታዊ ተቋም መገንባት ነው። እስካሁን ባለው ሂደት ፖለቲካና ፕሮፌሽናሊዝም ተቀላቅሏል። ፖለቲካው በመንግስት አገልግሎት ውስጥ በመንግስት ሙያ ውስጥ ሰፊ የሆነ እጅ የማስገባት ሁኔታዎች ናቸው። አቶ ገደፋው ሽፈራው ደግሞ የማህበረሰብ ትኩር ውይይቱ አስፈላጊነትን እንዲህ ገልጸውታል ከተቋሙ ጋር ሆነን የሰራተኛውን ለማርካት ወይም ደግሞ ሰራተኞቻችን በየጊዜው የሚጠይቁትን ጥያቄ አገልግሎታቸውን ለማሻሻል እና ቢሮ አካባቢ የሚሰጡ አገልግሎቶችን ለማሻሻል ከዚህ ውይይት ያገኘናቸው ግብአቶች ጥሩ ናቸው። እሱን ተከትለን የተሻለ አገልግሎት እንሰጣለን የሚል እምነት ነው ያለኝ። ወይዘሮ አስራት ሙጭን ተመሳሳይ ሀሳብ አላቸው። አሁን የእኛ ማህበረሰብ ወይም የእኛ ባለሙያ ወይም የመንግስት ሰራተኛው በብዛት የክህሎት እና የእውቀት ጋፕ ኑሮ አይደለም ህብረተሰቡ የሚጉላለው። የአስተሳሰብ ጋፕ ግን አለ ያለ ባቋራጭዶ የመበልጸግ ነገሮች ይታያሉ። ይሄ ደግሞ ከመንግስት ሰራተኛው ብቻ ሳይሆን ከመሪውም ጭምርት ወይም ከሚያስተዳድረው ካመራሩም ጭምርት አለ። አሁን ይሄ ተቋማት ግንባታው በሲስተም ሲዘረጋ ግልጸኝነት አሰራር ይኖራል። የአንቺ ጉዳይ መቼ መጣ፣ መቼ አለቀ፣ በምን ሲስተም ተሰራ? ይህ ግልጸኝነት ካለ እነዚህ የሚባሉ በደላላ ተጨረሱ በጉቦ የተሰሩ የሚባሉ ነገሮች ይታረማሉ። አርባ ሚሊዮን ሰው ይሳተፍበታል የተባለው በሰላም ሚኒስቴር የተዘጋጀው ማህበረሰብ ተኮር ውይይት በመላ ሀገሪቱ እየተካሄደ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። ጋጤና ዘይ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ለስፖርት ዘገባዎች ሀብታሙ ስዩም ይጠብቃችኋል። ወደ እሱ እንሻገር። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት አስራአራተኛው አገር አቀፍ የግማሽ ማራቶን የጎዳና ላይ ውድድር በትናንትናው ዕለት በድሬዳዋ ከተማ ተካሂደዋል። ከዚራ ለገሀር አደባባይን መነሻና መድረሻው ባደረገው በዚህ ውድድር በወንዶች ልዑል ገብረየስ፣ በሴቶች ሰንበሬ ተፈሪ፣ በክለብ ደግሞ የኦሮሚያ ክልልና የኦሮሚያ ፖሊስ ክለቦች አሸናፊ ሆነዋል። አዲስ ቸኮል ውድድሩን ተከታትሏል። በድሬዳዋ በተዘጋጀው አስራአራተኛው የኢትዮጵያ ግማሽ ማራቶን ውድድር በሴቶች ለፌዴራል ማረሚያ ቤቶች የምትወዳደሩ ሰንበሬ ተፈሪ አሸናፊ ስትሆን ህይወት ገብረ ኬዳን ከኤልሚ አሎንዶ ክለብ ሁለተኛ ፈታይ ዘራይ ከኢትዮጵያ ንግድ ባንክ ደግሞ ሶስተኛ በመሆን የብርና ናስ ሜዳሊያ አሸናፊ ሆነዋል አሸናፊዋ አሰንበሬ በፈረንጆች 2015 በቤጂንግ ተዘጋጅቶ በነበረው የአለም አትሌቲክስ ሻምፒዮና በ5000 ሜትር የብር ሜዳሊያ አግኝታ እንደነበር ይታወሳል በወንዶች የኦሮሚያ ፖሊሱ ልዑል ገብረየስ በአሸናፊነት ውድድሩን ሲያጠናቅቅ እሱን ተከትለው ሲሳይ ለማ ከኦሮሚያ ፖሊስና በላይ ጥለው ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው የብርና ናስ ሜዳሊያ ተሸላሚ ሆነዋል በቡድን ውጤት ደግሞ በሴቶች የኦሮሚያ ክልል በወንዶች ደግሞ የኦሮሚያ ፖሊስ አሸናፊ በመሆኑ የተዘጋጀላቸውን ዋንጫ ከክብር እንግዶች ተቀብለዋል። ጀማሪና ልምድ ያላቸው አትሌቶች የተሳተፉበት ይህ ሀገር አቀፍ ውድድር በድሬዳዋ መዘጋጀቱ ለወጣቶች መነቃቃትን የሚፈጥር እንደሆነ የድሬዳዋ አስተዳደር ምክትል ከንቲባ አቶ ከድር ጀዋር ሲገልጹ፣ በውድድሩ አሸናፊ የሆነችው ሰንበር የተፈሬ ለቪኦኤ በሰጠችው ቃል የድሬዳዋ ከተማ ከፍታ ከሌሎች የአገሪቱ ከተሞች አንጻር ዝቅተኛ መሆኑ ለውድድር አመቻ አድርጓታል። አየሩም ለተወዳዳሪዎች አይከብድም ነበር ብላለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጃፓናዊቷ ናኦሚ ኦሳካ በሜዳ ቴኒስ ስፖርት ትልቅ ስም ያለውን የአውስትራሊያ ኦፕን ዓመታዊ ውድድር በማሸነፍ የስፖርቱ ልዕልት መሆኗን አረጋግጣለች። ኦሳካ ተቀናቃኟን ጄኒፈር ብራዲን ስድስት ለአራት እና ስድስት ለሶስት በሆነ ውጤት በማሸነፍ ለሁለተኛ ጊዜ የውድድሩ ቻምፒዮን ሆናለች። የ23 ዓመቷ ወጣት ስመጥሯዋን የአሜሪካዊት የሜዳ ቴኒስ ተጫዋች ሴሬና ዊሊያምስን ሳይቀር በመርታት ቀደም ባሉት ወራት የአሜሪካን ኦፕን የሜዳ ቴኒስ ውድድር ሁለት ጊዜ አሸንፋለች። እንግሊዝ ትምህርት ቤቶችና የስፖርት ማዘውተሪያ ቦታዎችን ዳግም ለመክፈት እየተሰናዳች ነው። በኮቪድ-19 ቫይረስ ምክንያት ተዘግተው የነበሩት ትምህርት ቤቶች እንደ አውሮፓውያን አቆጣጠር መጋቢት ስምንት ይከፈታሉ ተብሏል። ከመጋቢት 29 ቀን ጀምሮ ደግሞ ከስድስት ያልበለጡ ሰዎች ከቤታቸው ውጭ እንዲገናኙና ስፖርታዊ ክንውኖችም እንዲደረጉ እንደሚፈቀድ የሀገሪቱ የክትባት ሚኒስቴር ናዲም ዛሃዊን ጠቅሶ ሮይተርስ ዘግቧል። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ ፈጽመናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪኦኤ አማሪክ ላይ፣ በትዊተር ገጻችን እንዲሁም ሀሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኤ አት ቪኤኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። በመርሃ ግብር አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኞሽ የቆየ በመስተንግዶ እኔ ኤደን ገረመው ከመላው የአሜሪካ ድምጽ ዘጋቢዎችና ባለሙያዎች ጋር በመሆን ሰሞኑን ስናስተናግዳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና እደሩ።